ጊዜውን ጠብቀው ሆን ብለው የለቀቁት የለቀፋ ቃል እዚህ ጀርመን አገር ኃይለኛ ያልተገመተ የተቃውሞ ማዕበል በድርጅቱና በሰውየውም ላይም አስነስተዋል። የልባቸውን ከመናገር ወደኋላ ኋላ የማይሉትም የበርሊን ከተማ ነዋሪዎችም በጉዳዩ ተገርመው በድርጅቱ ተጠሪ በሚስተር አሌክሳንደር ጋውላንድ ላይ የቁጣ አስተያየታቸውንም በተራቸው ለቀዋል። ጀሮም ቦቲንግ እና ሁለቱ ወንድማማቾቹ በተወለዱበት እዚህ ከተማ ባደጉበትና ትምህርት ቤት ገብተው በተማረበት መንደር በቬዲንግ የቤቱ ህንፃው ላይ ፎቶግራፋቸውን በትልቁ ለጥፈው ጎረቤቴ ነው የሚለውን አረፍተ ነገር ከስሩ አስፍረው ለፎቶግራፍ አንሺዎችም ለቀዋል። ሚስተር አሌክሳንደር ጋውላንድ ለአንድ ሳምንታዊ ጋዜጣ ለፍራንክፉርት አልገማይነ ዞን ታክሳይቱንግ እያወቁ በአባቱ የጋና ተወላጅ በእናቱ ጀርመን የሆነው እዚህ የታወቀው የባቫሪያው የኳስ ቡድን ተጫዋች እና የጀርመን ብሔራዊ ቡድን አባል የሱን ጉርብትና ማንም ሰው አይፈልገውም የሚለውን የለከፋ ቃላቸውን ሰንዝረው ወደ ተገቢ ያልሆነ ዘለፋም ተሸጋግረዋል። ስፖርተኛው ቦቴንግ የሚያሳዝነው እንደዚህ አይነቱ አነጋገርና አመለካከት አሁን ተመልሶ መምጣቱ ነው። ተስፋ የማደርገው ይህ ተቀይሮ ወደፊት ደህና ቀን ይመጣል ብዬ ነው። ዛሬ ደግሞ እንዳየነው ብዙዎቹ ሰዎች ተነስተው ግሩምና ደስ የሚል መልስም በጉዳዩ ላይ ሰጥተውበታል። አንፎት በስቴዲየሙ ውስጥ ትላንት በተደረገው የወዳጅነት ጨዋታ ላይ ተመልካቹ ሕዝብ እባክን አንተም የእኛ ጎረቤት ሁን የሚለውን መፈክራቸውን ለቦቴንግ ዘርግተው ጨዋታውን እስከ መጨረሻው ድረስ ተከታትለዋል። በጀርመን መንግሥት ስምም የልማትና የእድገት ሚኒስትሩ ሚስተር ጌርድ ሚለር አነጋገሩን አውግዘው እንቺን በጣም የሚገርም ነገር ነው። እንደዚህ አይነቱን አነጋገር እኛ ዝም ብለን እናልፈውም። ስፖርት ዜጎቻችን ተቻችለውና ተከባብረው በንጹህ መንፈስና በጋራ እኩል የሚካፈሉት አንዱ ሌላውን ሳይንቀውና ሳያርቀው አንድ ላይ ተገናኝተው አብረው የሚሳተፉበት ሜዳ ነው። ቦቲንግ የጀርመን ዜጋ ነው፣ ኤኤፍዲ ግን ጸረ ጀርመን ነው የሚለውን አጭር መልእክታቸውን የሶሻል ዲሞክራቱ ፓርቲ ተጠሪ የድርጅቱም ሊቀመ ሰፕቴምበር ምክትል ቻንስለሩ ትላንት ለጋዜጠኞች ይህን የመሰለ አረፍተ ነገራቸውን እንዲያወጡትም ለቀዋል። ጣቱ ሊዮሪ ዛና አንቶኒዮ ሩዲገር ሳሚ ከዲራ ከቦቲንግ ጋር ትላንት እነሱ እዚህ በአንድ ወገናቸው የውጭ አገር ደም ያላቸው ኮከብ ተጫዋቾች ብሔራዊ መዝሙሩን ዘምረው ለጀርመን ብሔራዊ ቡድን ተሰልፈው አብረው ትናንትና ሜዳ ውስጥ ገብተዋል። የጀርመን የእግር ኳስ ቡድን ፕሬዚዳንት ሚስተር ራይናርድ ግሪንድል የጀርመን ሕዝብ አንድነትን ለማጠናከር ብዙ ስራዎች ባለፉት ጊዜያት እንደ ሰሩም እኚው ተጠሪ አስታውሰው፣ ስደተኞችን በመቀበል በቅርቡ እነሱንም በማስተናገድ ሕዝቡ ያደረገውን አስተዋጽኦም መለስ ብለው አድንቀዋል። አሁንም አንድ ላይ እንቆማለን ብለው ሚስተር አሌክሳንደር ጋውላንድን ተችተዋል። አሌክሳንደር ጋውላንድ እኔም ግልጽ ለማድረግ የፈለግኩት ምናልባት በዚህ ንግግሬ ላይ ቦዋቴንግ የሚባለውን ስም አንስቼም ሊሆን ይችላል። ስለ ኳስም ደግሞ ምንም የማውቀው ነገር የለም። ብዙ ሰዎች ማለት ብዙ ጀርመኖች የውጭ ሀገር ሰዎችን ጎረቤታቸው ሁነው ባጠገባቸው እንዲኖሩ የማይፈልጉ ናቸው የሚለውን አመለካከት ለማስጨበጥ ያነሳሁት ነገር ነው። ኤ ኤፍ ዲ የሚባለው ድርጅት ተደጋግመው ከነሱ እንደተሰማው አውቀው መጥፎ ነገር ይለኩሳሉ። እሱንም ትንሽ ቆይተው አላንም ብለው ይክዳሉ፣ ወይም ደግሞ ታዛቢዎች ተከታትለው እንደደረሱበት ለማለት የፈለግነው ይህን ሳይሆን ያኛውን ነው ብለው አወናብደው እነሱ እንዳሉት ዞር ማለትንም ይመርጣሉ። ይህኛው ግን አሁን ለብዙ ሰው ድንበር ያለፈ አቀራረብም ሆኖባቸዋል። ይልማ ኃይለሚካኤል ዶይቸ ቬለ ራዲዮ ጣቢያ ከበርሊን ከተማ።